ዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ ትላንት ባወጣው መግለጫ ሰሞኑን በአዲስ አበባ ከተማና ና በአማራ ክልል ቢያንስ 11 ጋዜጠኞች እና የመገናኛ ብዙሀን ሰራተኞች መንግስት ህግ ማስከበር ባለው ዘመቻ ህገ ወጥ ተግባራት ላይ ተሰማርተዋል በሚል መታሰራቸውን አመልክቷል። በዚህም በአገሪቱ የዜጎች መረጃ የማግኘት መብትና የመገናኛ ብዙሀን ነፃነት አንድ እርምጃ ወደፊት ሶስት እርምጃ ወደ ኋላ እየተራመደ ነው ብለዋል። ድንበር የለሽ የጋዜጠኞች መብት ተከራካሪ ድርጅት በበኩሉ በአማራ ክልል ቢያንስ ዘጠኝ የመገናኛ ብዙሀን ሰራተኞችና ስራቸውን በዩቲዩብ የሚያሰራጩ ባለሙያዎች መታሰራቸውን ገልጾ በአስቸኳይ እንዲለቀቁ ጥሪውን አቅርቧል። የታሰሩትም ስለ ሀገራዊ ጉዳይ በዩቲዩብ የሚዘግቡት የንስር ኢንተርናሽናል ብሮድካስቲንግ ኮርፖሬሽን እና የአሻራ ጋዜጠኞችና ሰራተኞች እንደሆኑም አክሏል። የዘፈቀደ እስር የጋዜጠኛን የሙያ ፈቃድ ነጥቆ ከሀገር ማባረር የፕሬስ ነጻነት መጣስና ጋዜጠኞችን ማጥቃት ከያዝነው ወር ጀምሮ መጨመሩን የገለጹት የድርጅቱ የምስራቅ አፍሪካ ዳይሬክተር ሳዲቡ ማሮንግ የታሰሩት ጋዜጠኞች በሙሉ በአንዴ እንዲፈቱና የስቱዲዮ እቃዎቻቸውንም እንዲመለሱላቸው ጠይቋል። መግለጫውን ተንተርሰን የኢትዮጵያ መገናኛ ብዙሀን ባለሙያዎች ማህበር ፕሬዝዳንት ጋዜጠኛ ጥበቡ በለጠን አነጋግረኗል። መግለጫውን አይቸዋለው። ከሚዲያ ጋር ግንኙነት ያላቸው ጋዜጠኞች እና የሚዲያ ባለሙያዎች በአጠቃላይ መታሰራቸውንና እነሱም በአስቸኳይ እንዲፈቱ የሚጠይቅ ነው። ከዛ በተጨማሪ ሀሳብን በነፃነት የመግለጽ መብትን እንዲከበርም የሚጠይቅ ነው። በእኛም በልዩ ልዩ አጋጣሚዎች እንደ ማህበር የምንጠቅሰው ጉዳይ በየአጋጣሚው ጋዜጠኞች እና ከሚዲያ ጋር ግንኙነት ያላቸው ሰዎች ስርአት እንደ ማህበር ያሳስበናል። ጦርነትና ግጭት ባለበት ሀገር የጋዜጠኝነት ስራ ለብዙ ትርጉም የተጋለጠ እንደሚሆን የገለጸው የማህበሩ ፕሬዚዳንት ጥበቡ በለጠ ስህተት ቢኖር እንኳ መንግስት በሆደ ሰፊነት መፍታት፣ ጋዜጠኛው መጠየቅ ካለበትም ህግና ስርዓት ተከትሎ መሆን እንደሚኖርበት አክለዋል። የጋዜጠኞች እስር ለውጥን ተከትሎ በመገናኛ ብዙኃን ላይ ታይቶ የነበረውን ነጻነት እንዳያጠበውና የአገሪቱም ገጽታ እንዳያበላሸው ስጋት እንዳለው የገለጸው ጋዜጠኛ ጥበቡ በሙያው የሚስተዋሉ ችግሮች በቅድሚያ በሙያ ማህበራትና በመገናኛ ብዙኃን ምክር ቤት መድረኮች መታየት ይኖሩባቸዋል ባይ ነው። በመገናኛ ብዙሃን ሕጋችን መሰረት ከሄድን ብዙ ችግሮች መንግስትም ችግሮች ውስጥ አይገባም። በጋዜጠኞች እስርና ውክቢያም ስም ዝና የሀገር ገጽታም በልዩ ልዩ መድረክ እንደዚህ በዓለም አቀፍ መድረኮችም ሊገለጽ አይችልም። ስለዚህ ባለሙያዎች የሚመክሩበት ለምሳሌ የኢትዮጵያ መገናኛ ብዙሀን ምክር ቤት አለን። በምክር ቤቱ በኩል የመገናኛ ብዙሀን ሁኔታ እንዲታይ እንዲመረመር፣ ጥፋተኛም ከሆኑ እዛ ቦታ ላይ እንዲታይ የግልግልም የእርቅም ጉዳዮችን ሁሉ የሚያስተናግድ ስለሆነ በተቋም ደረጃ መስርተናል እና ይሄ የመገናኛ ብዙሀን ምክር ቤቱ ወይም በካውንስሉ በኩል እንዲህ አይነት ችግሮች እንዲፈቱ ወደዛ ቢላኩ የበለጠ ሙያዊ ይሆናል፣ የበለጠ ሙያውን ለማሳደግ ይረዳል። ከዛ ውጭ እንደኛ አይነት ደግሞ የመገናኛ ብዙሀን ባለሙያዎች ማህበር አለ። በማህበራችንም በኩል በውይይት እና እነዚህ ቀረቡ የተባሉ ለክስ የሚያበቁ ወይም ለስርዓት የሚያበቁ ጉዳዮች ካሉም እነሱም እንዲመረመሩ ወደ ሙያው ቢመጣ የበለጠ ሀገራችንን የፕሬስ እንቅስቃሴ እናጠነክረዋለን የሚል እምነት ነው ያለኝ። ሲፒጄ የታሰሩት በዩትዩብ መረጃዎችን የሚያሰራጩት የአሻራ ሚዲያ፣ የንስር ኢንተርናሽናል ብሮድካስቲንግ ኮርፖሬሽን ጋዜጠኞችና የመገናኛ ብዙሀን ሰራተኞችን ጨምሮ መስከረም አበራ የኢትዮ ንቃት ሚዲያዎች መስራችና አዘጋጅ እንዲሁም ሰለሞን ሾሙዬ የገበያኑ ሚዲያ መስራችና ባለቤትና አዘጋጅ መሆናቸውን በማመልከት በአስቸኳይ እንዲለቀቁ ጠይቋል።